ምዕራፍ 3 ጌታ ኢየሱስ ክርስቶስ ክርስትናን ልዩ የሚያደርገው የኢየሱስ ክርስቶስ ማንነት ሲሆን ክርስቶስ ልዩ ነው የምንለው ሰውም አምላክም በመሆኑ ነው። በሌላ አባባል ክርስቶስ መለኮታዊ ሰው ሲሆን ይህ እስከ ዛሬ ያልታየ ለዘላለምም የማይታይ ልዩ ክስተት ነው። አምላክ የሆነ ሰው በታሪክ ስለሌለና ከልምድም ሆነ ከምርምር እርዳታ ስለማናገኝ ሐሳቡን ለማነጻጸርም ሆነ ለመረዳት ያስቸግራል። ያም ቢሆን እምነቱ ያለአንዳች ጥያቄ በግዳጅ የምንቀበለው አይደለም፣ ከመጽሐፍ ቅዱስ ምስክርነት በመረዳት ከድምዳሜ የምንደርስበት እንጂ። ብዙ መረጃዎች ኢየሱስ ክርስቶስ አምላክ ነው ከሚለው መደምደሚያ ላይ ሲደርሱ፣ ሌሎቹ ደግሞ እውነተኛ ሰው መሆኑን ይጠቁማሉ። እንዲሁም በሁሉም የወንጌል ገጾች ላይ ስራውን ሲያከናውን የምናየው አንድ ሰው ብቻ ነው። ይህ በአንድ አካል የተገለጠ ፍጹም አምላክና ፍጹም ሰውነት በስነ መለኮት ትምህርት ሃይፖስታቲክ ዩኒየን ወይም የሁለት ባህሪያት አንድነት ማለት ነው ሲባል፣ ይህም የኢየሱስ ክርስቶስን ልዩ መሆን ያመለክታል። የኢየሱስ ክርስቶስ አምላክነት ቅድመ ሕልውና ኢየሱስ ክርስቶስ በቤተልሔም ከመወለዱ በፊት ይኖር ነበርኒ? መልሱ አዎን ነው። ይህ መልስ በራሱ አምላክነቱን ባያረጋግጥም፣ ምናልባትም ከመወለዱ በፊት እንደ መላአክ ኖሮስ እንደሆነ ሊባል ይችላልና፣ ክርስቶስ እግዚአብሔርንና አብን ለመግለጥ ስለመምጣቱ ያመለክት ዘንድ ቅድመ ሕልውና ያለው እንዲሆን ያስፈልጋል። ከመወለዱ በፊት እርግጥ ይኖር ነበርኒ ለሚለው ጥያቄ በብሉይ ኪዳን ከተጠቀሱ ስሞች የማረጋገጫ መልስ እናገኛለን። መልኪያስ ምዕራፍ 5 ቁጥር 2 የወልድን ዘላለማዊነት ያስተምራል። ይህ ቃል በዕንባቆም ምዕራፍ 1 ቁጥር 12 የእግዚአብሔርን ዘላለማዊነት ለማስረዳት ከዘላለም ጀምሮ አልነበርህም ኒ ካለው ጋር ይመሳሰላል። ስለዚህ እግዚአብሔር የሆነውን ሁሉ ወልድም ሆኗል። በተጨማሪ ኢሳይያስ ምዕራፍ 9 ቁጥር 6ን ይመልከቱ። ኢየሱስ ክርስቶስ ራሱንም ቅድመ ህልውና እንደነበረው ከአብርሃም በፊት እኔ ነኝ ዮሐንስ ምዕራፍ 8 ቁጥር 58 በማለት ገልጧል። እኔ አለሁ የሚለው ቃል ከአብርሃም በፊት ነዋሪ መሆኑን የሚያመለክት ብቻ ሳይሆን ያህዌ የተሰኘውን እግዚአብሔርን የተቀደሰ ስም የሚጠቅስ በዚህ አምላክነቱን የሚገልጥ ነው። ዘጸአት ምዕራፍ 3 ቁጥር 14 እስከ 15። በክርስቶስ ተከናወኑ የሚባሉት ስራዎች ስንመለከትም ቅድመ ህልውና ባይኖረው ኖሮ ሊከናወኑ እንደማይችሉ እንረዳለን። ለምሳሌ ስለ ፍጥረት ቆላስያስ ምዕራፍ 1 ቁጥር 16። ቀጥሎ የምንመለከተው ትምህርት አምላክነቱን የሚያሳየን ሲሆን ቅድመ ህልውናውንም ያረጋግጥልናል። አምላክነቱ። አያሌ የዘመናችን ሰዎች የክርስቶስን አምላክነት ይክዳሉ። ይህም በማድረግም ክርስትናን የእምነት ምሰሶው ከሆነው መለኮታዊ አዳኝ ይለዩታል። ይህ አይነቱ ክህደት አዲስ አይደለም፤ በጥንታዊት ቤተክርስቲያንም ነበር። ኢቦናይትስ፣ ሞናርኪያን እና የአሪዎስ ተከታዮች ሁሉ የወልድን መለኮታዊነት ክደዋል። በተሐድሶያውያን ጊዜ በ19ኛው መቶ ክፍለ ዘመን ማለት ነው። ሱሲኒዮሳውያን ወይም በእንግሊዝኛው አጠራር ሶሲኒያንስ እየተባሉት የእነሱን አሪያናት በመከተል እየሱስን ሰው ብቻ ነው ብለውታል። በቅርቡም ሽለር ማይከር ማከር ሪችል ዩኒቴሪያኖችና ለዘብተኞች ይህንን ሀሳብ አስተጋብተዋል። በዘመናችን ደግሞ የኢየሱስን አምላክነት የሚክዱ ሰዎች አንድም እንደ ትልቅ ሰው፣ በሌላ አባባል ሊያመልኩት ሳይሆን ሊከተሉት የሚገባ እንደ ማለት ነው፣ ወይም ጥሩ ሰው፣ በሌላ አባባል ለአላማው ጽኑነት የሞተ እንደ ማለት ወይም በጊዜው ከነበሩ ሰዎች ላቅ ያለ አስተሳሰብ የነበረው ብቻ አድርገው ይገምቱታል። ከዚህ አስተሳሰባቸው በመነሳት የክርስቶስን ተአምራዊ ልደት፣ ሞትና ትንሣኤ ጭምር ይክዳሉ። መለኮታዊነቱን ከሚክዱት ሰዎች አብዛኛዎቹ የናዝሬቱ ኢየሱስ አምላክ ነኝ አላለም፣ አምላክ ነው ያሉት ተከታዮቹ ናቸው፣ እነሱም ቢሆኑ ተሳስተዋል ይላሉ። ይህ ከእውነት የራቀ አባባል ነው። እርሱ ራሱ አምላክነቱን እንዳረጋገጠ ቀጥሎ እንመለከታለን። በግልጥ እንደምታወቀው የክርስቶስን አምላክነት የሚቃወሙ ክፍሎች መጽሐፍ ቅዱስን ካለመቀበላቸው የተነሳ በውስጡ የተገለጠውን ታሪክ እውነተኛነት ለጥያቄ ያቀርቡታል። ምንም እንኳን የመጽሐፍ ቅዱስ ስህተት አልባ መሆኑን መካድ በአጠቃላይ የክርስቶስን አምላክነት መካድ ነው ባይባልም፣ የክርስቶስን አምላክነት መካድ ግን በመጽሐፍ ቅዱስ አለማመን ነው። ምክንያቱም መጽሐፍ ቅዱስ የኢየሱስን አምላክነት የሚያረጋግጡ አያሌ ማስረጃዎች አሉትና። አንደኛ ኢየሱስ ስለ ራሱ የተናገረው፣ የናዝሬቱ ኢየሱስ ከአብ ጋር እኩልነቱን ለማሳየት እኔና አብ አንድ ነን በማለት ገልጧል። ዮሐንስ 5:18 10:30 ይህን ስል የሰሙት ራሱን ከአብ ጋር እንዳስተካከለ ተረድተው እግዚአብሔርን ሰድቧል ስሉት ከሰሱት። ራሱን የገለጠው እንደ ልዩ ፍጡር አድርጎ ቢሆን ኖሮ በስድብ ክስ ባልወነጀሉትም ነበር። ሊቀ ካህናቱ ፊት በቆም በቆመም ጊዜ ክርስቶስ ስለመሆኑ ለተጠየቀው ጥያቄ እውነት ነው በማለት አረጋግጧል። ማቴዎስ ምዕራፍ 26 ቁጥር 63 እስከ 64 በመሃል ላይ ነበረው የመለሰው በመሃል ላይ ነበር የመለሰው። በዮሐንስ ምዕራፍ 10 ቁጥር 36 እና በማቴዎስ 26 63 የእግዚአብሔር ልጅ የሚል ሐረግ ተጠቅሷል። አንዳንዶች የኢየሱስን አምላክነት ላለመቀበል ስሉ አባባሉ ክርስቶስ ከእግዚአብሔር በታች እንደሆነ ነው የሚገልጠው ይላሉ። ተሳስተዋል። ስህተታቸውን ለማረጋገጥ የሚከተለውን ጥቅስ እንመልከት። በአይሁዳውያን አጠቃቀም የዳሽ ልጅ የእግዚአብሔር ልጅ ከሚለው አባባል ውስጥ የልጅ የሚለው ቃል ታናሽነትን ሳይሆን እኩልነትና የባህሪ አንድነትን ነው የሚያሳየው። ስለዚህ በሃድሪያን ዘመነ ግዛት የአይሁዳውያን አመፅ በ132 እስከ 135 ዓመተ ምህረት የመራው ባር ኮከብ የኮከብ ልጅ በሚል ስም ነበር የሚጠራ ይህ የሆነው ራሱን በዘኍልቍ ምዕራፍ 24 ቁጥር 17 ላይ ከተጠቀሰው ኮከብ ትንቢት ጋር ለማመሳሰል በማሰብ እንደሆነ ይገመታል። የመጽናናት ልጅ የሚለው ሌላ ስም ሐዋርያት ስራ ምዕራፍ 4 ቁጥር 36 ያለ ጥርጥር አጽናኝ ማለት ነው። የነጐድጓድ ልጆች ማርቆስ ምዕራፍ 3 ቁጥር 17 ማለት ነጐድጓዳዊ ሰዎች ማለት ይሆናል። ለክርስቶስ የተሰጠውና በዳንኤል 7:13 ላይ የሚገኘው የሰው ልጅ የሚለው ቃል በአዲስ ኪዳን ውስጥ በተደጋጋሚ ተጠቅሷል። ተወካዩ ሰው ማለት ነው ትርጉሙ። ስለዚህ ክርስቶስ የእግዚአብሔር ልጅ ነኝ ሲል ዮሐንስ 10:36፣ በጊዜው የነበሩ ሰዎች እንደተረዱት ከእግዚአብሔር ጋር አንድነቱን፣ ከአብ ጋር እኩልነቱን ማሳየቱ ነበር። ከእግዚአብሔር ጋር እኩል መሆኑን ኢየሱስ ራሱ ካረጋገጠው በተጨማሪ የአዲስ ኪዳን ጸሐፊዎችም ደጋግመውታል። ዮሐንስ ምዕራፍ 1 ቁጥር 1 20 ቁጥር 28 ሮሜ 9 5 ፊልጵስዩስ 2 6 ቲቶ 2 13 ን ይመልከቱ። ሁለተኛ፣ ሥራዎቹ የናዝሬቱ ኢየሱስ እግዚአብሔር ብቻ ማድረግ የሚችላቸውን ተግባር ሊፈጽም እንደሚችል በተጨማሪ ገልጧል። ጌታ ከጻፎቹ ወገን ቅራኔ ስለገጠመው በአንድ በማይረሳ ወቅት አንድ ሽባ በመፈወስ ኃጢአትን ይቅር የማለት ስልጣን እንዳለው አሳይቶ ነበር። ጻፎቹ ግን ኃጢአትን ይቅር ልል የሚችል እግዚአብሔር ብቻ መሆኑን ስለሚያውቁ ይህን የጌታን አነጋገር እንደ ስድብ ቆጠሩት። የፋውሱ ተአምር የተከናወነው ክርስቶስ ኃጢአትን ሊያስተሰርይ እንደሚችል ለማረጋገጥ ነው። ማርቆስ ምዕራፍ 2 ቁጥር 1 እስከ 12 ሌላ ጊዜ ደግሞ ፍርድ ሁሉ በእርሱ እጅ እንደሆነ ዮሐንስ 5:27፣ መንፈስ ቅዱስን እንደሚልክ ዮሐንስ 15:26፣ ሙታንን እንደሚያስነሳ ዮሐንስ 5:25 ተናግሯል። እነዚህ ሁሉ የመለኮት ሥራዎች ስለሆኑ አምላክነቱን ያጸናሉ፣ ካልሆነ ግን ሐሰተኛ ያደርጉታል። በአዲስ ኪዳን ሌሎች ክፍሎች ውስጥም ክርስቶስ ከእግዚአብሔር ጋር እኩል መሆኑን የሚያረጋግጡና አምላክ ብቻ ልሰራቸው የሚቻላቸውን ሥራዎች ልሰራ ሲሰራ ታይቷል። በፍጥረት ስለሰራው ሥራ ዮሐንስ ምዕራፍ 1 ቁጥር 3 እና ቆላስያስ 1 16 ሁሉን በቃሉ ሥልጣን እንደሚደግፍ ቆላስያስ ምዕራፍ 1 ቁጥር 17 እና ዕብራውያን 1 3 እንዲሁም በሰዎች ሁሉ ላይ ፈራጅ ስለመሆኑ የሐዋርያ ሥራ 17 31ን ይመልከቱ። ሶስተኛ ባህሩ ባህሪያቱ የናዝሬቱ ኢየሱስ አምላክ ብቻ ሊኖረው የሚገባ ባህሪ ነበረው። ሁሉን አድራጊ መሆኑን ተናግሯል። ማቴዎስ ምዕራፍ 28 ቁጥር 18 ከራእይ 1 8 ጋር ያነጻጽሩ። ሁሉን አዋቂ ከሆነ አካል ብቻ የሚገኘው እውቀት እንዳለው መሳይቷል። ማርቆስ ምዕራፍ 2 ቁጥር 8 ዮሐንስ ምዕራፍ 1 ቁጥር 48 በሁሉ ስፍራ እንደሚገኝም ቃል ኪዳን ገብቷል። ማቴዎስ 18 20 28 20 ኤፌሶን 1 23 እነዚህ ሁሉ ጉልህ ማስረጃዎች አምላክ መሆኑን ያረጋግጣሉ። ያለዚያ ታላቅ አታላይ ያደርጉታል። አራተኛ የማዕረግ ስሞቹ ጌታ ራሱ የተናገረውን የሚያጠናክሩና አምላክነቱን የሚገልጡ ሌሎች ስሞች አሉት። በመላእክትና በሰዎች ተመልኳል። ማቴዎስ ምዕራፍ 14 ቁጥር 33፣ ፊልጵስዩስ ምዕራፍ 2 ቁጥር 10፣ ዕብራውያን 1 6። ከስሙ ከሥላሴ አባላት ጋር በኩልነት ተጠቅሷል። ማቴዎስ ምዕራፍ 28 ቁጥር 19፣ ሁለተኛ ቆሮንቶስ 13 14 የዕብራውያን ጻፊ ክርስቶስ ከአብ ጋር አንድ መሆኑን የባህሪ አምሳያ ዕብራውያን ምዕራፍ 1 ቁጥር 3 በማለት ገልጡታል። ይህ ቃል ጳውሎስ በእርሱ አካል ውስጥ የመለኮት ሙላት ይኖራል። ቆላስያስ ምዕራፍ 2 ቁጥር 9 ነጻ ትርጉም ካለው ተጨማሪ ምስክርነት ጋር ተደምሮ አምላክነቱ እንደዚሁም ከአብና ከመንፈስ ቅዱስ ጋር ያለውን እኩልነት በማጠናከር ይገልጠዋል። ደግሞም በአዲስ ኪዳን ያህዌ ተብሎ የተጠራ ሲሆን ይህም እውነት ሊሆን የቻለው ምሉእ የሆነ እግዚአብሔር በመሆኑ ብቻ ነው። ለዚህም ሉቃስ ምዕራፍ 1 ቁጥር 76 ን ከሚልኪያስ 1 3 ጋር እንዲሁም ሮሜ 10 13 ን ከዩኤል 2 32 ጋር ያነጻጽሩ። በእነዚህ ላይ ሌሎች በአዲስ ኪዳን ስለ እርሱ የተጠቀሱት መለኮታዊ ስሞችን በመጨመር አምላክ ዕብራውያን ምዕራፍ 1 8 ጌታ ማቴዎስ 22 43 እስከ 45 የነገስታት ንጉሥና የጌቶች ጌታ ራእይ 19 16 የክርስቶስን አምላክነት በግልጥ ያሳያሉ። ከላይ ያቀረብናቸው አራት ማረጋገጫዎች የተገኙት ከሁለት አቅጣጫዎች መሆኑን ልብንንን ይገባል። ይህም ጌታ ስለራሱ ከተናገረው ቃል እንዲሁም ከወንጌላት ውጭ በሌሎች የአዲስ ኪዳን ክፍሎች ስለ እርሱ የተናገሩትን በመጥቀስ ነው። ሁለቱም እኩል እውነት እውነትነት አላቸው። አንዳንድ ሰዎች ግን ክርስቶስ የተናገረውን ቃል እንጂ የአዲስ ኪዳን ጸሐፊዎች የጻፉትን መቀበል ያዳግታቸዋል። ከዚህ የምንገነዘበው የክርስቶስን አምላክነት ለሰዎች ስናስረዳ በሌሎች የአዲስ ኪዳን ክፍሎች የተጠቀሱትን ማስረጃዎች ከማቅረባችን በፊት ክርስቶስ ስለ ራሱ የተናገረውን ማስቀደሙ የበለጠ ጠቀሜታ እንደሚኖረው ነው። የክርስቶስ ሰብዓዊነት ኢየሱስ ፍጹም አምላክ ብቻ ሳይሆን ፍጹም ሰውም ነው። ይህን ስንል ስለ ሰው ካለን የተለመደ ሐሳብ ውጪ በአንድ መንገድ የተለየ መሆኑን ባለመዘንጋት ነው። ከኃጢአት የነጻ በመሆኑ ከሌላ ሰብዓዊ ፍጡር ይለያል። ተሰገወ ወይም ኢንካርኔሽን ተሰጋው ክርስቶስ ሰው የሆነበት መንገድ ነው። የቃሉ ትርጉም ስጋ መልበስ ማለት ሲሆን ይህም የተከናወነው ከድንግል ሲወለድ ነው። በኢሳይያስ ምዕራፍ 7:14 ስለተጠቀሰውና ድንግል ስለሚለው ቃል ብዙ ክርክር ቢኖርም አዲስ ኪዳን ይህን ትንቢት በመጥቀስ በማቴዎስ ምዕራፍ 1:23 ላይ የቃሉን ትርጉም በማስረዳቱ ትክክለኛነቱ አያጠያይቅም። በተጨማሪም የሕፃኑ በድንግል ማርያም ማጸን መጸነስ በመንፈስ ቅዱስ እንደተከናወነ ያስረዳል፣ ሉቃስ ምዕራፍ 1 ቁጥር 35። ስለተሰጋው አስፈላጊነት አዲስ ኪዳን የሚከተሉትን ዓላማዎች ይዘረዝራል። እግዚአብሔርን ለሰው ለመግለጥ ዮሐንስ ምዕራፍ 1 ቁጥር 18፣ ለሰዎች አኗኗር ኑሮ ምሳሌ ለመሆን አንደኛ ጴጥሮስ 2:21፣ ለኃጢአት መስዋዕት ለመሆን ዕብራውያን 10:1-10 የዲያብሎስን ሥራ ለማፍረስ አንደኛ ዮሐንስ 3:8 የታመነና መሐሪ የሆነ ሊቀ ካህን ለመሆን ዕብራውያን 5:1 እስከ 2 በዳዊት ዙፋን ለዘላለም ይነግሣል የተባለውን ትንቢት ለመፈጸም ሉቃስ 1:31 እስከ 33። እነዚህ ሁሉ ዓላማዎች በስፋት መጠናታቸው አስፈላጊ ቢሆንም ለጊዜው ግን ዋና ዋናዎቹን ነጥቦች ነው የምናየው። ክርስቶስ በሰብአዊ ስብዕናው ምሳሌያችን ሆኗል። ሰው ተፈጥሮው ሟች ነው ስለሆነም አንዳችን ለመሞት ስጋ መልበስ ነበረበት አዳኛችን ለመሞት ስጋ መልበስ ነበረበት በምድር ላይ እንደ ሰው ስለተመላለሰ እንደ እውነተኛ ካህን ልረዳንና ሊያዝንልን ይችላል ሰብዓዊነቱንም ፍጹም እንደነበረ ማስታወስ አለብን። ዕብራውያን ምዕራፍ 4 ቁጥር 15 ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 21 የሰብዓዊነቱ ማረጋገጫዎች። የሰው አካል ነበረው። ምንም እንኳን ክርስቶስ የተጸነሰው ከተፈጥሮ ውጪ በሆነ መንገድ ቢሆንም የሰው አካል ነበረው። እንደ ማንኛውም ሰው ነው ተወልዶ ያደገው። ማቴዎስ ምዕራፍ 1 ቁጥር 18 ገላትያ 4 4 ሉቃስ 2 52። ራሱን ሰው እያለ ነበር የሚጠራው። ሌሎችም በዚህ መጠሪያ ተጠርጣርተውታል። ዮሐንስ 8 40፣ እንደኛ ዮሐንስ 1 አንድ የሰው ነፍስና መንፈስ ነበረው። የክርስቶስ ስብዕና አካል፣ ነፍስና መንፈስ እንደነበረው ማለትም ቁስ አካላዊ የሆነና ያልሆነ እንደነበር ማስታወሱ ጠቃሚ ነው። ይህ ማለት በመለኮታዊነቱ ነፍስና መንፈሱን በሰብዓዊነቱ ደግሞ አካሉን አዘጋጀ ማለት አይደለም። ሰብዓዊነቱ ፍጹም ሲሆን ይህም ቁሳ አካላዊ የሆነውና ያልሆነውን ክፍል ያዋሃደ ነበር። ማቴዎስ ምዕራፍ 6 ቁጥር 38፣ ሉቃስ 2346። ኢየሱስ የሰው ባሕርይ ሁሉ ነበረው። ተርቧል ማቴዎስ 42፣ ተጠምቷል ዮሐንስ 1928፣ ደክሞታል ዮሐንስ 46፣ ፍቅርና ርኅራኄ ተሰምቶታል ማቴዎስ 9 36፣ አልቅሷል ዮሐንስ 11:35 ተፈትኗል ዕብራውያን 4:15። የሰው ስም ነበረው ያዳኛን ያዳኝነትን ስራ ከሚያከናውነው አምላክና ከሚመጣው ንጉስ ጋር በማዛመድ ራሱን የሰው ልጅ በማለት ጠርቷል ሉቃስ 19:10፣ የዳዊት ልጅ ማርቆስ 10:47 ኢየሱስ ማቴዎስ 1:21 እና ሰው አንደኛ ጢማቴዎስ 2:5 ተብሎ ተጠርቷል። የክርስቶስ መለኮታዊና ሰብአዊ ውህደት መለኮትና ሰውነት በኢየሱስ ክርስቶስ አካል እንዴት ለመዋሃድ በቁ የሚለውን ጥያቄ በቤተክርስቲያን ታሪክ ውስጥ በጣም አከራካሪ ሆኖ የቆየ ጉዳይ ነው። በኢየሱስ ክርስቶስ አንድ አካል መለኮት መለኮትና ሰብአዊ ባህርያት ስለ መኖራቸው ሊጠየቅ የሚችለው ጥያቄ ሁሉ ተጠይቋል። አንዳንዶች የክርስቶስን መለኮታዊነት ክደዋል፣ ኢቦናይታውያንና አሪዮሳውያን። ሌሎች ደግሞ ዶሴቲሲያውያን፣ ዶሴቲሲትስ እንደ አምላክ ትምህርት ምስል ይቆጠራል በማለት እንደ አምላክ ምታታዊ ምስል ይቆጠራል በማለት ሰብአዊነቱን ክደዋል። አፖሊናሪያንስ ወይም አፖሊናሪያኖች የተባሉት በበኩላቸው ሰብአዊነቱ ሙሉ አልነበረም፣ መንፈሱ ግን ዘላለማዊ ቃል ነበር ይላሉ። ሌሎች ደግሞ ክርስቶስ በጥምቀቱ ጊዜ እግዚአብሔር በማደጎ ስለወሰደው መለኮታዊነት አግኝቷል ይላሉ። ዩኒቴሪያኖች በዚህ ወገን ይጠቀሳሉ። የይሖዋ ምስክሮች ወይም ጀሆቫ ዊትንስ ከፍጥረት ሁሉ ከፍተኛ የእግዚአብሔር ተወካይ ነው ይላሉ። ባርቲያኖች የሚባሉትም በበኩላቸው ሙሉ ሰው ሲሆን የኃጢአት ባህርይም ጭምር ነበረው፣ እግዚአብሔር ራሱን ለመግለጥ በመፈለጉ፣ በተለይ በመስቀሉ በዚህ ሰው አማካኝነት ተጠቀመ ብለው ያምናሉ። አጥባቂው የክርስትና እምነት ግን ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው መሆኑንና እነዚህ ሁለት ባህሪያት በአንድ አካል መዋሃዳቸውን ማለትም ሶስተኛ ባህሪ ሳይፈጥሩ አውጠኪ እንዳለው ወይም ሁለት የተለያዩ አካላት ሳያስገኙ ንስጥሮስ እንደ እንዳስተማረው መዋሃዳቸውን ያምናሉ። የክርስቶስ ራሱን ባድሮ ማድረግ ወይም በእንግሊዝኛው ምጻረ ቃል ኬኖሲስ የክርስቶስን አካልና ተሰገወ በተመለከተ የፊልጵስዩስ ምዕራፍ 1 ቁጥር 2 ቁጥር 1 እስከ 11 ትርጉም ብዙ ክርክር አስነስቷል። የክርክሩ መነሻ በቁጥር 7 ላይ ባለው ጥቅስ ውስጥ የሚገኘውና ራሱን ባዶ አደረገ የሚለው ግስ ነው። ጥያቄ በቀላሉ ሲገለጥ ክርስቶስ ወደ ምድር ሲመጣ ባዶ ያደረገው መለኮታዊነቱን በሙሉ ወይስ ጥቂቱን ክፍል የሚል ይሆናል። ስጋ ከመልበሱ በፊት መለኮታዊ ባህሪ እንደነበረው የዙህ የዚሁ ምዕራፍ ቁጥር ስድስት ያሳያል። ጥቅሱም ከክርስቶስ ጋር ከክርስቶስ በስጋ በነበረበት ክርስቶስ በስጋ በነበረበት ጊዜ በአምላክ መልክ መኖሩንም የሚያረጋግጥ ይመስላል። መልክ የሚለው ቃል ትርጉም ውጫዊ መመሳሰልን ሳይሆን የመለኮት መተካከልን ነው የሚያመለክተው። በእግዚአብሔር የተመሰለ ሳይሆን እግዚአብሔር ነበር። በቁጥር ስድስት ላይ በእግዚአብሔር መልክ በሚልና በቁጥር ሰባት ላይ የባሪያ መልክ በማለት የተጠቀሱት ሁለቱም አባባሎች እኩል እውነትነት አላቸው። ክርስቶስ ባሪያ ወይም የሰው ዘር ከነበረ መለኮታዊነት የለውም የሚሉ ወገኖች እንደሚሉት ሳይሆን፣ በእርግጥ ክርስቶስ እግዚአብሔርም ነበር። በምንባቡ መሰረት ያንዱን እውነት ከሌላው መለየት አይቻልምና። ይሁንና ጳውሎስ ክርስቶስ ሥጋ በለበሰ ጊዜ ራሱን ባዶ አደረገ ስለ ምን ማለቱ ነው? ባዶ አደረገ የሚለው ትርጉም ክርስቶስ በምድር በነበረ ጊዜ መለኮታዊ ባህሪውን እንደ ተወ ወይም እንዳጣ አድርጎ ስለሚያሳይ ትርጉሙ አሳሳች ይመስል ይሆናል። ራሱን ባዶ አደረገ የሚለው ቃል የሚያሳየው መለኮታዊ ባህሪውን መቀነሱን ሳይሆን ሰብአዊነትን ከውስንነቱ ጋር መጨመሩ እንደሆነ ተደርጎ ሊወሰድ ይገባል። እርግጥም ከጥቅሶቹ አኳያ ከተመለከትነው ባዶ አደረገ የሚለው ግስ እንደሚከተለው በሶስት መንገዶች ሊገለጥ ይችላል። አንደኛ፣ የባሪያን መልክ መያዙ፣ ሁለተኛ እንደ ሰው መሆኑ፣ ሶስተኛ በሰው መልክ መገኘቱ ራሱን ባዶ ማድረጉ። በጥቅሱ በተጨማሪ ስብራራ ራሱን አዋረደ ይላል። ስጋ መልበሱም ሰላማዊነትን ከነውስንነቱ ሰብአዊነትን ከነውስንነቱ በመውሰድ ራሱን ማዋረዱን ሲያሳይ፣ መለኮታዊ ባህሪውን ግን በምንም ሁኔታ እንዳልተው ያመለክታል። ጌታችን ወደ ምድር በመጣ ጊዜ መለኮታዊ ባህርያቱ ባህርያቱን ብተው ኖሮ መሰረታዊ ባህሪዩ ስለሚለወጥ በምድር በነበረበት ወቅት ፍጹም አምላክ መሆን ባልቻለም ነበር። ሰው ማንነቱን እስካለወጠ ድረስ ጠባዩ ሊለወጥ አይችልም። ብዙ ጊዜ ባህሪን የሚቀንሱ ጉዳዮች ከሀልነትም ይቀንሳሉ። ሁሉን አዋቂነቱን፣ ሁሉን ቻይነቱን፣ አድራግነቱን በሁሉ ስፍራ መገኘቱ። ነገር ግን ስለ ክርስቶስ መለከታዊነት በተናገርንበት ክፍል በስጋ በተገለጠ ጊዜ እነዚህን ባህርያቱ በሙሉ ይዞ እንደነበር አሳይቶናል ማቴዎስ 28 18 18 20 ማርቆስ 2 8። ስለዚህ ክርስቶስ በተሰወ ጊዜ መለከታዊ ባህሪውን ትቶ ነበር የሚል ማንኛውም ትምህርት በመጽሐፍ ቅዱስ ስለ አካልና ተሰገው ከቀረበ መረጃ ማንኛውም ማስረጃ ጋር ይቃረናል። ይህ ራሱን ባዶ አደረገ የሚለው ትምህርት በትክክል ያዘለው መልእክት ምንድን ነው? ክርስቶስ ስጋ ከመልበሱ በፊት የነበረው ክብር መጋረዱን፣ ዮሐንስ 17:5 ኃጢአተኛ ስጋ በመልበስ ራሱን ዝቅ ማድረጉንና ሮሜ 8:3 በምድር በነበረበት ጊዜ ከመለኮታዊ ባህርያቱ አንዳንዶቹን በፈቃዱ ሳይጠቀምባቸው መቅረቱን ይጨምራል ማቴዎስ 24:36። ሰብአዊነቱ የከበረ ስላልነበረ ለፈተና፣ ለድካም፣ ለሕመም፣ ለሐዘን የተጋለጠ ነበር። መለኮታዊ ባህሪውን በፈቃዱ ሙሉ በሙሉ አልተጠቀምበትም። ይህ መለኮታዊ ባህሪው ቀንሷል ከማለት ይለያል። በእጅ ባለ ነገር አለመጠቀም ማለት የዚያን ነገር ባለቤትነት መቀነስ ማለት አይደለም። ይህ ከምዕራፍ ሁለት ተቀጠለ ሁለተኛ ክፍል ነው። ክርስቶስ ኃጢአት ሊያደርግ አለመቻሉ ወይም ኢምፔካብሊቲ፣ ክርስቶስ ኃጢአት ሊያደርግ አይችልም ነበር የሚለው ጉዳይ ብዙ አከራክሯል። አንዳንዶች ክርስቶስ ከኃጢአት የነጻ አልነበረም ሲሉ፣ ሌሎች ደግሞ ኃጢአተኛ አይደለም ይላሉ። ኃጢአተኛ አይደለም በሚሉት ዘንድ ሁለት አይነት አመለካከት አለ። በአንድ ወገን ያሉት ኃጢአት ላለማድረግ ብቃት ነበረው ሲሉ፣ ሌሎቹ ደግሞ ኃጢአት ለማድረግ አይችልም ነበር ይላሉ። በሁለቱም በኩል ኃጢአተኛ ለመሆኑ ይገለጥ እንጂ፣ በአንድ በኩል ያሉት ግን ኃጢአት ሊሰራ የመቻሉን ሁኔታ ይጠቁማሉ። ይህን የሚሉት ወገኖች ለማሳመኛነት የሚያቀርቡት ክርክር ክርስቶስ ኃጢአትን ለመፈጸም እስካልቻለ ድረስ የመፈተኑን እውነተኛነት ለመረዳት አዳጋች ይሆናል የሚል ነው። መፈተኑና ኃጢአት ያለመፈጸሙ ግን የታመነ ነገር ነው። እዚህ ላይ ደግሞ ኃጢአት ሊያደርግ እስካልቻለ ፈተና ውስጥ እንዴት እውነተኛ ይሆናል የሚል ጥያቄ ይነሳል። መልሱን በከፍል ለማግኘት ዕብራውያን ምዕራፍ 4 ቁጥር 15 ላይ ተጻፈውን በማንበብና ካልተጻፈው ለይተን በማገናዘብ በማመዛዘን መረዳት ያሻል። ጥቅሱ ቃል በቃል ከኃጢአት በቀር በነገር ሁሉ እንደኛ የተፈተነ ነው ይላል እንጂ ክርስቶስ የተፈተነው በኃጢአት ለመሸነፍ ከማሰብ የተነሳ ነው አይልም። ከኃጢአት ነጻ መሆኑን ለማረጋገጥ ነበር የተፈተነው። እንደዚሁም ጥቅሱ በሰው ላይ በሚደርሰው በማንኛውም የፈተና አይነት ተፈትኗል አይልም! ሰው በሚፈተንባቸው ዋና ዋና ጉዳዮች ማለት በስጋ ምኞት፣ በአናምሮት፣ በገንዘብ መመካት ነበር የተፈተነው። አንደኛ ዮሐንስ ምዕራፍ 2 ቁጥር 16። በእነዚህ አቅጣጫዎች የደረሱበት ፈተናዎች በእኛ ላይ ከሚደርሱት ፍጹም ይለያሉ። በጥቅሱ ውስጥ እንደኛ የሚለው ቃል የኃጢአተኛን ስጋ ስለለበሰ ለመፈተን መቻሉን ያስረዳል። ከኃጢአት በቀር የሚለው ቃል የኃጢአት ባህሪ ስለሌለው ማለት ሲሆን እንደኛ በሚፈተንበት ሁኔታ የማይፈተን መሆኑን ያሳያል። በፈተናዎቹ ውስጥ እንዲ እንዲያልፍ የተደረገው ኃጢአት ለመፈጸም ይችል እንደሆነ ለማየት ሳይሆን ኃጢአት ለመፈጸም አለመቻሉን ለማረጋገጥ ነው። ፈተናዎቹም እርግጠኞች ነበሩ። የአንድ ፈተና እርግጠኛነት የሚለካው በፈታኙ ስነ ምግባራዊ ተፈጥሮ ወይም በፈተና ላለመውደቅ መቻል ላይ በመመርኮዝ አይደለም። የክርስቶስ ለእኛ ድህራ የማሳየቱ ችሎታ ልክ እኛ በተፈተንበት መንገድ መፈተንን አይጠይቅም። የክርስቶስ ምድራዊ ህይወት በህይወቱ የተከናወኑ ድርጊቶች የክርስቶስ ምድራዊ ህይወት ለዚህ ትምህርታችን አያሌ ጠቃሚ ጠቀሜታ አለው። በመጀመሪያ የቃሉን ክቡርነት ሲያጸና ያዳኝነት ክህሎቱንም አረጋግጧል። ያ ወቅት ነበር በጉ ተፈትኖ ለኃጢያት ተገቢ መስዋዕት መሆኑ የተረጋገጠበት። ሁለተኛ፣ በምድራዊ ህይወቱም ህዝቦች እንዲከተሉ ታሪያክ ሆኗል። ይህ የታየው በተለይ ራሱ አሳልፎ ከመስጠት ራሱን አሳልፎ እስከ መስጠት ባሳየው ፍቅሩ ነው። አንደኛ ዮሐንስ 2:6 ሶስተኛ በምድራዊ ህይወቱ ጊዜ ነበር ትምህርቶቹን የሰጠው ትምህርቶቹ ከትምህርቶቹ አንዳንዶቹ በቀጥታ ለአይሁድ ህዝብ ሲሆኑ ሌሎች ወደፊት የምትመሰረተውን ቤተ ክርስቲያን የሚያመለክቱ የሚመለከቱ ናቸው። የክርስቶስን ህይወት በሶስት ለመክፈል ይቻል ይሆናል። በቅድሚያ በቤተልሔም ከመወለዱ ጀምሮ ያሉ የዝግጅት አመታት ሲሆኑ እነዚህ የአራስነቱንና የህጻንነቱን የልጅነቱንና ሙሉ ሰው ሆኖ የማደጉን የጥምቀቱንና የፈተናውን ዘመናት የሚያጠቃልሉ አመታት ናቸው። ሁለተኛው የይሁዳ ቀደምት አገልግሎቱን የሚጨምረው የህዝብ አገልግሎቱን ዮሐንስ ምዕራፍ 2 ቁጥር 13 እስከ ምዕራፍ 4 ቁጥር 3 የጋሊላ አገልግሎቱን ማርቆስ 1:14 እስከ ምዕራፍ 9 ቁጥር 50 እና የፔሪያ ከዮርዳኖስ ወንዝ ባስተ ምስራቅ የሚገኝ ሀገር ማለት ነው አገልግሎቱን ሉቃስ ምዕራፍ 9 ቁጥር 51 እስከ ምዕራፍ 19 ቁጥር 28 የሚያጠቃልለው ጊዜ ነው። ሶስተኛው ከመሞቱ በፊት የነበረ ቅድመ ሁኔታና መሰቀሉ ናቸው። ይህ የተፈጸመው የህመማት ሳምንት በሚባለው ጊዜ ሲሆን ሉቃስ ምዕራፍ 19 ቁጥር 29 እስከ ምዕራፍ 22 ቁጥር 46። ይሁዳም አሳልፎ እንደሰጠውና እንደተያዘ ዮሐንስ ምዕራፍ 18 ቁጥር 2 እስከ 13፣ በቀያፋ በቀያፋ ፊት መከሰሱን ማርቆስ ምዕራፍ 14 ቁጥር 53 እስከ ምዕራፍ 15 ቁጥር 1፣ በሐና ፊት መከሰሱን ዮሐንስ ምዕራፍ 18 ቁጥር 12 እስከ 24። የመጀመሪያው ክስ በጲላጦስ ፊት ማርቆስ ምዕራፍ 15 ቁጥር 1 እስከ 5፣ በሄሮዲስ ፊት ሉቃስ ምዕራፍ 23 ቁጥር 8 እስከ 12፣ ለሁለተኛ ጊዜ በጲላጦስ ፊት ማርቆስ 15 ቁጥር 6 እስከ 15፣ በመጨረሻም መሰቀሉንና በመሰቀሉ ላይ የተናገራቸውን በመስቀሉና በመስቀሉ ላይ የተናገራቸውን ቃላት ያጠቃልላል። ተጨማሪ ማብራሪያ ከተፈለገ ስለ ሕይወት ታሪኩ ከተጻፉት መጻሕፍት ማግኘት ሲቻል የሞቱን አስፈላጊነት የሚገልጠውን ትምህርት በተመለከተ ግን በምዕራፍ ስምንት ላይ እናጠናለን። የነበሩት ስልጣኖች ጌታ በምድራዊ ሕይወቱ ጊዜ የነበሩ ስልጣናትና ያከናወናቸው ተግባራት ሶስት ሲሆኑ እነሱም የነቢይነት፣ የካህንነትና የንጉስነት ስልጣናት ናቸው። ነቢይ የእግዚአብሔር መልእክት ለሰው ልጆች የሚተላለፍበት መገናኛ ድልድይ ነው። ጌታችን ራሱ ነቢይ ብሎ ጠርቷል። ማቴዎስ ምዕራፍ 13፡57። ያለ ጥርጥር ከሁሉ የሚበልጥ ነቢይ ሲሆን የእግዚአብሔርን መልእክት ለሰዎች በማሳየት ብቻ ሳይወሰን በሕይወቱና በማንነቱ ጭምር እግዚአብሔርን ገልጧል። ከትምህርቶቹ ውስጥ በጽሑፉ በጽሑፍ የሰፈሩት እጅግ ጥቂቶቹ ሲሆኑ ስለመገለጡ ስፋትና ጥቃት ጥልቀት በአንደበቱ የተናገረው መልእክትም ከሁሉ በላይ ነው። ከሁሉም ይልቅ ሶስቱ ረጅም እና ጠቃሚ ስብከቶቹ በጥልቀት ሊጠኑ ይገባል። እነዚህም የተራራው ስብከት ማቴዎስ 5 እስከ 7፣ የደብረ ዘይት ስብከት ማቴዎስ 24 እስከ 25 እና በአንድ ቤት በላይኛው ክፍል ውስጥ ያሰማው ስብከት ዮሐንስ 13 እስከ 16 ናቸው። ጌታችን እንደ መልከ ጼዴቅ ካህን ሲሆን በአሮን ክህነት ሊፈጸሙ የሚገባቸውን ተግባራት በምሳሌነት አከናውኗል። እርሱ ለኃጢአት መሥዋዕት ሊያቀርብ በእግዚአብሔር ፊት ሕዝብን ሊወክል ዕብራውያን ምዕራፍ አምስት ቁጥር አንድ እስከ አስር በእግዚአብሔር የተሾመ ካህን ነበር። እርግጥ የካህንነት ሥራው ለእኛ በማማለድና እኛን በማጽናት እስከ ዛሬ ቀጥሏል። ዕብራውያን ሰባት ሀያ አምስት ሰባት ሀያ አምስት ራእይ ሁለት የክርስቶስ ንጉስነት ከመወለዱ በፊት የተተነበየ ነበር። ኢሳይያስ 9 ቁጥር 6 እስከ 7 ሉቃስ 1 ቁጥር 31 እስከ 33 ወደ ምድር በመጣ ጊዜ ስለ ቃል ኪዳኑ ንጉስ የተናገሩትን ትንቢቶች በሙሉ ቢፈጽምም ሕዝቡ ግን አልተቀበለውም ነበር። ይህ እምቢታቸው የተልእኮውን ፍጻሜ እስከ ዳግም ምጽአቱ ቢያዘገየው እንጂ የአገዛዙን ተስፋ ግን አይሽረው። እስከዚያው ድረስ ቤተ ክርስቲያኑን ይሰራል። መዘግየቱ የትንቢቱን ተፈጻሚነት ከጥርጣሬ ላይ አይጥለው፣ ዘላለማዊ ንጉሥነቱንም አያግደው። የክርስቶስ ነቢይ፣ ካህንና ንጉስ መሆን በአንድነት ሲወሰዱ ስጋ ለብሶ ለመመጣበት ዓላማ ቁልፍ ነገሮች ናቸው። ነቢይ መሆኑ የእግዚአብሔርን እውነት ለመግለጥ የነበረውን ተልእኮ፣ ካህን መሆኑ የአዳኝነትና የአማላጅነት ስልጣኑን ንጉስ መሆኑ በእስራኤልና በመላው ዓለም ለመንገስ ያለውን ስልጣን ያሳያሉ። እነዚህ ከፍተኛ የክብር ስልጣናት ስልጣኖች በክርስቶስ ተደርሶባቸዋል። የክርስቶስ ትንሣኤና እርገቱ የትንሣኤ እውነተኛነት ክርስቶስ በአካል የመነሳቱ እውነተኛነት በመጽሐፍ ቅዱሳችን በስፋት ተገልጧል። ሰዎች ባዶ መቃብር ነው ያዩት። ለምን ባዶ እንደሆነ ለማስረዳት ብዙ ምክንያቶች ይደረደሩ ይደርደሩ እንጂ ከሞት መነሳቱን ከሚያረጋግጡ አባባሎች በቀር ሌሎቹ የሚታመኑ አይደሉም። ደቀ መዛሙርቱ በስህተት ሌላ መቃብር ስፍራ ሄደው ባዶ መቃብር ስላጋጠማቸው ነው የሚሉ አሉ። ይህን ለማመን ያዳግታል። ምክንያቱም ሮማውያን ወታደሮችና መላእክት የክርስቶስን መቃብር ይጠብቁ ስለነበር ደቃ መዛሙርቱ መቃብሩን በቀላሉ ማግኘት አልተሳናቸውም ነበር እዚያኑ ሰሞን በድኑ ተሰርቋል የሚል የፈጠራ ወሬ ተናፈሰ ማቴዎስ ምዕራፍ 28 ቁጥር 11 እስከ 15 ታዲያ ይህ እርግጥ ከሆነ ደቃ መዛሙርቱ ክርስቶስ ከሙታን ተለይቶ ተነስቷል ብለው መስበክ ሲጀምሩ ለምን በድኑን ለማስተባባያነት አልቀረበም እንዲያ ተደርጎ ቢሆን ኖሮ ስብከታቸውን ወዲያውኑ በማስቆም በተቻለ ነበር። ስለዚህ በድኑ ተሰርቋል ማለት ደቀ መዛሙርቱ ሐሰት መሆኑን ለሚያውቁት ነገር ሰማዕትነትን ለመቀበል ፈቅዶ ነበር ብሎ እንደ መደምደም ይቆጠራል። መቃብሩ ስፍራ የታየው የከፈን ጨርቅ በስርዓት መገኘቱም በድኑ ተሰርቋል የሚለውን ወሬ ሐሰተኛነት ያረጋግጣል። ሌቦች ከፈኑን ከበድኑ ላይ የሚገፉበት ምክንያት ካለመኖሩም በላይ አድርገውትም ቢሆን ኖሮ ጨርቁ በወጉ ሳይሆን በተመሰቃቀለ ሁኔታ በተገኘ ነበር ዮሐንስ ምዕራፍ ቁጥር ስድስት እስከ ሰባት ስለዚህ የዚያን ቦታ ባዶ መቃብር ምስጢር ከትንሳኤ ሌላ ሊገልጠው የሚችል ቃል አይኖርም ሁለተኛ ከትንሳኤው በኋላ የጌታ መታየት ከሙታን መነሳቱን ሲያረጋግጥ የታየውም በተለያዩ ቦታዎች ለተለያዩ ሰዎችና በተለያዩ ሁኔታ ነበር። ይህ ሁሉ ለማታለል የተቀነባበረ ትርኢት ሊሆን እንደማይችል እንረዳለን። ዮሐንስ ምዕራፍ 20 ቁጥር 11 እስከ 17፣ ማቴዎስ ምዕራፍ 28 ቁጥር 9 እስከ 10፣ አንደኛ ቆሮንቶስ ምዕራፍ 15 ቁጥር 5፣ ሉቃስ ምዕራፍ 24 30፣ ምዕራፍ 24 ቁጥር 13 እስከ 35፣ እንደገናም ቁጥር 36 እስከ 43 ዮሐንስ ወንጌል ምዕራፍ 20 ቁጥር 26 እስከ 29 ምዕራፍ 21 ቁጥር 1 እስከ 23 1ኛ ቆሮንቶስ ምዕራፍ 15 ቁጥር 6። ክርስቶስን ከትንሳኤው በኋላ ያዩት የአይን ምስክሮች ቁጥር ብዛት ራሱ ትንሳኤው በጥቂቶች የተፈጠረ ታሪክ ነው የሚለውን ሐሳብ ውድቅ ያደርገዋል። ሶስተኛ በተከታታይ በታሪክ የተከናወኑት ድርጊቶችም የክርስቶስን ትንሳኤ ያረጋግጣሉ። ለምሳሌ በበዓለ ሃምሳ ዕለት ጴጥሮስ ስለ ኢየሱስ ከሁለት ወራት በፊት ከሙታን ተለይቶ መነሳት በኢየሩሳሌም ሲሰበክ የተቃረነው ወይም የተቃወመው ሰው አልነበረም። እንዲያውም ሶስት ሺህ ያህል ሰዎች ስብከቱን ሰምተው አመኑ። በጴጥሮስም ሆነ አብረውት በነበሩ ሰዎች ላይ የታየው መንፈሳዊ ለውጥ፣ የቤተክርስቲያን እድገት፣ የአምልኮ ቀን እሁድ መሆን በአጠቃላይ የትንሳኤ ውጤቶች ናቸው። የትንሳኤው ባህሪ ክርስቶስ በአካል ነው ከሞት የተነሳ። ይህ የመንፈሱ ወይም የተጽዕኖው ትንሳኤ አይደለም። ትንሳኤው በደፈናው ትዝታው ብቻ አብሮን ይኖራል ማለት ሳይሆን ተጨባጭና አካላዊ ነበር። በትንሳኤ የከበረ አካሉም ለደቃ መዛሙርቱ ታይቷል ተዳሷልም ተዳሷልም ሉቃስ ምዕራፍ 24 ቁጥር 39፣ ዮሐንስ 20 ቁጥር 27። ከነሱ ጋር በመመገብ አካላዊ ድርጊቶችን አሳይቷቸዋል። ሉቃስ 24 ቁጥር 42 እስከ 43። ከመቃብር የተነሳው አካል ከተሰቀለውና ከተቀበረው አካል ጋር አንድ መሆኑን በግልጽ ተረጋግጧል። ነገር ግን ልዩ የሆነበት ሌላ ነገር ተፈጥሯዊ ገደቦች የማይወስኑት መሆኑ ነው። ለምሳሌ ከትንሳኤው በኋላ በተዘጉ በሮች ውስጥ ማለፍ ችሏል። ዮሐንስ 20 ቁጥር 19። ከሁሉም የላቀው ቁም ነገር ግን ዳግመኛን የማይሞት መሆኑ ነው። ሮሜ ምዕራፍ 6 ቁጥር 9። የትንሳኤው ጥቅም ትንሳኤው ክርስቶስ ስለራሱ የተናገረውና ያስተማረው ሁሉ እውነት መሆኑን የተረጋገጠ በት ነው። ባዶው መቃብር አጠገብ የነበረው መልአክ ይህን አጠናክሮታል። ማቴዎስ ምዕራፍ 28 ቁጥር 6 ጴጥሮስን በባለ 50 ዕለት ደግሞታል። አዋርያ 10 ምዕራፍ 2 ቁጥር 30 እስከ 31 ትንሳኤው ለኃጢአት ይቅርታ ዘላለማዊ ዋስትና ነው። አንደኛ ቆሮንቶስ 15:17 እምነታችን በተረት ወይም ሰው ሰራሽ በሆነ ታሪክ ሳይሆን እውነተኛ በሆነና በተረጋገጠ ወንጌል ነው። የክርስቶስ ትንሣኤ የሰዎችን ሁሉ ከሞት መነሳት የሚያረጋግጥ ዋስትና ሲሆን ይህም ያመኑት ለዘላለም ሕይወት፣ ያላመኑት ለዘላለም ስቃይ የሚነሱበት ይሆናል። ዮሐንስ 5:28-29 ፈራጁ ከሞት ስለተነሳ ወደፊት ፍርድ መኖሩ እርግጥ ነው። ሐዋርያ ትንሣኤ ውለአማኙ ሕይወትና የአገልግሎት ኃይል በመስጠት የትንሣኤ ራስ ከሆነው ክርስቶስ ጋር ያለውን ህብረት ያጠናክርለታል። ኤፌሶን ምዕራፍ 1 ቁጥር 19 እስከ 22 የሚራራለት ልቀ ካህን እንዳለውም እርግጠኛ እንዲሆን ያደርገዋል። ዕብራውያን 4 ቁጥር 14 እስከ 16። የእርገቱ ጥቅም ጌታችን እንደሚያርግና እንደሚከብር ራሱ ተንብዮ ነበር። ዮሐንስ ምዕራፍ 6 ቁጥር 62፣ ምዕራፍ 17 ቁጥር 1 ይህ ከትንሳኤው 40ኛ ቀን በኋላ 40ኛ ቀን በኋላ ተፈጽሟል። አዋርያ ምዕራፍ 1 ቁጥር 9 እስከ 11 የእርገቱ ጥቅም የሚከተሉትን ያጠቃልላል። አንደኛው በምድር የነበረው የውርደትና የውስንነት ጊዜ ማብቃቱን ሁለት በአብ ቀኝ በክብር ከፍ ከፍ የሚልበት ጊዜ መጀመሩን ኤፌሶን ምዕራፍ 1 ቁጥር 20 እስከ 23። 3 በቀዳሚነቱ እንደ መልህቅ ሆኖ ለነፍሳችን ረፍት እንደሚሰጣት ዕብራውያን ምዕራፍ 6 ቁጥር 20። አራተኛ ለኛ እንደ ሊቀ ካህን በመሆን የአሁኑን አገልግሎት መጀመሩን ዕብራውያን ምዕራፍ 4 ቁጥር 14 እስከ 16። በአባቱ ዘንድ መኖሪያ እንዲያዘጋጅልን መሆኑን ዮሐንስ ምዕራፍ 14 ቁጥር 2 እና አምስተኛ የቤተ ክርስቲያን ራስ ሆኖና ሆኗልና አካሉ ለሆነችው ቤተ ክርስቲያን ስጦታ በመላክ ላይ መሆኑን ነው። ቆላሲያስ ምዕራፍ 1 ቁጥር 18፣ ኤፌሶን ምዕራፍ 4 ቁጥር 8 የክርስቶስ የአሁኑ ዘመን አገልግሎት የጌታችን የአሁኑ ዘመን አገልግሎት ከአማንያን ጋር ባይበልጥ የተዛመደ ሲሆን የመንፈስ ቅዱስ አገልግሎት ደግሞ ለማያምኑ ሰዎች አብርሆት፣ እግዚአብሔርን መስጠትና ዳግም መወለድ የመሳሰሉትን ጉዳዮች ይጨምራል። ከክርስቶስ አገልግሎቶች ዋና ዋናዎቹ የሚከተሉት ናቸው። አንደኛ ህዝቡ በመጸለይ ላይ ነው። ይህም ህዝቡ በመጸለይ ላይ ነው። ለህዝቡ በመጸለይ ላይ ነው። ይህ ላማኛ እያለ ጥቅም አለው። ዘላለማዊ ደህንነታቸውን ያረጋግጣል። ዙራውያን ምዕራፍ 7 ቁጥር 25 ከእግዚአብሔር ጋር ያላቸውን የቤተሰብነት ሰብነት ህብረት ያጠናክርላቸዋል። አንደኛ ዮሐንስ ምዕራፍ 2 ቁጥር 1 ኃጢያትን የመከላከል ኃይል ይሰጣቸዋል። ዮሐንስ ምዕራፍ 17 ቁጥር 15 ሁለተኛ ክርስቶስ ለኛ የዘላለም መኖሪያ ቦታ በማዘጋጀት ወደ እርሱ የሚወስደን የሚወስድበትንና ከሱ ጋር የምንሆንበትን ቀን በመጠበቅ ላይ ነው። ዮሐንስ 14 ቁጥር 3። ሶስተኛ አካሉ የሆነችው ቤተክርስቲያን እየገነባ ነው። ማቴዎስ 16 ቁጥር 18። አራተኛ እንደ ቤተክርስቲያን ራሱን አካላቱ የሆኑት የሚሆኑትን አማኝ ወክሎ የተለያዩ ተግባራትን ያከናውናል። እንዳረገ ለሰዎች ሁሉ ስጦታን መስጠቱን ተመልክተናል። ኤፌሶን ምዕራፍ 4 ቁጥር 11። ይህ ስጦታ ማንኛውም ሰው ተግባሩን በትክክል እንዲያከናውን የሚረዳ ነው። ክርስቶስ ራሱም አካሉ በሆነ ማንኛውም አካል ያድርበታል፣ አማኝ ያድርበታል። ገላቲያ ምዕራፍ 2 ቁጥር 20። እርሱ በእኛ ይኖራል። በተጨማሪም በእኛ ውስጥ የሚኖር መንፈስ ቅዱስ ልኮልናል። በእኛ የመኖር ኃይሉ የሚለካው በትንሣኤውና በእርገቱ ነው። ኤፌሶን ምዕራፍ 1 ቁጥር 18 እስከ 20 ትንሣኤው ኃይሉ ከማሸነፍ በኋላ ድልን ማስገኘቱን በአብቀኝ መቀመጡ ደግሞ ኃይሉ በውርደት ፈንታ ክብር ማምጣቱን ያረጋግጣል። ዚህም ሌላ አካሉ የሆነችውን ቤተክርስቲያን በመንከባከብና በማሳደግ ላይ ነው። ኤፌሶን ምዕራፍ 5 ቁጥር 9 የእነዚህ ቃላት ዋና ሐሳብ ጌታችን የኢየሱስ የህዝቡን እድገት በጥንቃቄ የሚከን ከባከብና የሚጠበቅ መሆኑን የሚያስረዳን ነው። የሚያስረዳን ራስ እንደመሆኑ አንድነትና አመራርን ለቤተክርስቲያን ይሰጣል። ኤፌሶን 2 20 እስከ 21። አምስተኛ ጌታ ጸሎታችንን በመመለስ ተግባር ላይ ነው። ዮሐንስ ምዕራፍ 14 ቁጥር 14 በስሙ ስንጸልይ መልስ ይሰጣል። ውጤቱም በምድር ላይ ሳለ ካደረገው የላቀ ነው። ዮሐንስ 14 ቁጥር 12። ይህም እጅግ የሰፋ ሁለንተናዊ የሚሆን በአይነትነትም የገዘፈ መንፈሳዊ በረከቶችን ሁሉ የሚያቅፍ ነው። ስድስተኛ ለተለያዩ ችግሮች እርዳታ ይሰጣል። ዕብራውያን ምዕራፍ 4 ቁጥር 16 ችግር በገጠመን ጊዜ እርዳታው እንደማይለየን በዚህ ጥቅስ መሰረት ቃል ገብቶልናል። ይህም ፈተና በገጠመን ጊዜ የሚደረግልን እርዳታ ይጨምራል። ራውያን ምዕራፍ 2 ቁጥር 18 ሰባተኛ ተከታዮቹ ፍሬያማ እንዲሆኑ ይፈልጋል። ዮሐንስ 15 1 እስከ 16 ክርስቶስ ሕያው ባይሆን ኖሮ እነዚህ ሁሉ አገልግሎቶች ዛሬ ተግባራዊ ባልሆኑ ነበር። የወደፊቱ የክርስቶስ አገልግሎት የወደፊቱ የጌታችን አገልግሎት በቤተ ክርስቲያን ንጥቀት ወቅት የራሱ የሆኑትን ለመውሰድ መምጣት እንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 እስከ 18። በምድር ላይም በሚደርሰው የፍዳ ዘመን የበጉን ቁጣ ማፍሰስ ራይ ምዕራፍ 6 ቁጥር 16 እስከ 17። የነገስታት ንጉስ የጌቶች ጌታ ሆኖ ለዓለም በብረት ዘንግ ለመግዛት መመለስ። ዓለምን በብረት ዘንግ ለመግዛት መመለስ ራእይ 19 ቁጥር 11 እስከ 16 ሲሆኑ ንጉስ ስነቱን በመጀመሪያ ሺህ አመቱን መንግስት ከዚያም ዘላለማዊ አገዛዙን ይጨምራል። እነዚህን ጉዳዮች በምዕራፍ ዘጠኝ ላይ በስፋት እናጠናቸዋለን።